የአሜሪካ ምርጫ ሊደረግ ወደ አንድ ወር ገደማ በቀረበት ጊዜ በኮሮና ቫይረስ መያዛቸው ለተረጋገጠው የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና ባለቤታቸው ሜላንያ ትራምፕ ከተለያዩ የዓለም ባለስልጣናት የእግዚአብሔር ይመራችሁ መልእክት እየተላለፈላቸው ነው። የቪኦኤ ዘጋቢዎች ከተለያዩ የዓለም ክፍሎች የተሰባሰቡትን መልእክቶች አጠናቅረው የሰሩትን ዘገባ ስመኝሽ የቆየ ታቀርበዋለች። የፕሬዝዳንት ዶናልድ ትራምፕና ባለቤታቸው ሜላኒያ ትራምፕ በኮሮና ቫይረስ መያዝ ዜና ተከትሎ በአለም ዙሪያ የሚገኙ መሪዎችና ታዋቂ ግለሰቦች የመልካም ምኞት መግለጫቸውን እያስተላለፉ ነው። ምክትል ፕሬዝዳንታቸው ማይክ ፔንስ በትዊተር ባወጡት የመልካም ምኞት መግለጫ ከኬረን ጋር ሆነን ለውዶቹ ጓደኞቻችን ለፕሬዝዳንት ትራምፕና ለቀዳማዊት እመቤት ሜላኒያ ፍቅራችንን እንገልጻለን እንጸልይላቸዋለን በመላው አሜሪካ ከሚሊዮኖች ጋር ሆነን በፍጥነት እንዲያገግሙና ሙሉ ጤንነታቸው እንዲመለስ እንጸልያለን። እግዚአብሔር ፕሬዝዳንቱንና ቀዳማዊ ትመቤትን ከነ ቤተሰባችሁ ይባርክ ብለዋል። የምክትል ፕሬዝዳንቱ የፕሬዝ ጸሐፊ ዴቪድ ኦማሊ በትዊተር ገጻቸው ባወጡት ቃልም ምክትል ፕሬዝዳንቱና ባለቤታቸው ተመርምረው ከቫይረሱ ነጻ መሆናቸው መረጋገጡን ተናግረዋል። በክሮሺያ ጉዞ ላይ ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በበኩላቸው ተመርምረው ኮቪድ-19 እንዳልተያዙ አብረዋቸው ለተጓዙ ጋዜጠኞች ያረጋገጡ ሲሆን አስከትለውም ፕሬዝዳንቱና ባለቤታቸው ፈጥነው እንዲያገግሙ ጸሎቴ ነው ብለዋል። በመጪው ምርጫ የዲሞክራቲክ ፓርቲው የፕሬዝዳንቱ ተፎካካሪ የቀድሞ ምክትል ፕሬዚዳንት ጆ ባይደንም በትዊተር ገጻቸው ለፕሬዝዳንቱና ለቀዳማዊት መቤት ሜላንያ መልካም ምኞታቸውን ገልጸዋል። እኔና ጂል ፕሬዚዳንት ትራምፕና ቀዳማዊት መቤት ሜላንያ በቶሎ እንዲያገግሙ መልካም ምኞታችንን እንገልጻለን ለፕሬዝዳንቱና ለቤተሰባቸው ጤናና ደህንነት እንጸልያለንም ብለዋል ባይደን። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖምም እንዲሁ ለፕሬዝዳንት ትራምፕ የመልካም ምኞት መግለጫቸውን በትዊተር ገጻቸው አማካኝነት አስተላልፈዋል። ዶክተር ቴድሮስ በመልእክታቸው ፕሬዚዳንት ትራምፕና ባለቤታቸው በፍጥነት ሙሉ ለሙሉ እንዲያገግሙ ተመኝተዋል። ዶክተር ቴድሮስ የሚመሩት የዓለም ጤና ድርጅት ኮቪድ-19 የዓለም ወረርሽኝ መሆኑን ያወጀው ከመጋቢት ጀምሮ ነበር። እስካሁንም ከ34 ሚሊየን በላይ ሰዎች በዓለም ዙሪያ በቫይረሱ መያዛቸው የተረጋገጠ ሲሆን ከ ከአንድ ሚሊየን በላይ ደግሞ ለኅልፈት ተዳርገዋል። ከእነዚህ ውስጥ 7.1 ሚሊየን የሚሆኑት አብዛኛው የቫይረሱ ተያዦች በዩናይትድ ስቴትስ የሚገኙ ሲሆን ከ205000 ሰዎች በላይ ደግሞ ለሞት መዳረጋቸውን የጤና ድርጅቱ መረጃ ያሳያል። ፕሬዚዳንት ትራምፕ አርብ እለት ጠዋት በኮሮና ቫይረስ መያዛቸውን በትዊተር ገጻቸው ሲያሳውቁ በመጀመሪያ የመልካም ምኞት መግለጫቸውን ከላኩ መሪዎች መሀል ቀዳሚው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። ሞዲ በትዊተር ገጻቸው እንዳሰፈሩት ጓደኛዬ የአሜሪካ ፕሬዝዳንት ዶናልድ ትራምፕና ቀዳማዊ ትመቤት ሜላንያ ትራምፕ ቶሎ እንዲያገግሙና በመልካም ጤንነት ላይ እንዲሆኑ እመኛለሁ ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በበኩላቸው ለፕሬዝዳንት ትራምፕና ቀዳማዊ ትመቤት ሜላንያ ቶሎ እንዲያገግሙ የመልካም ምኞት መግለጫቸውን አስተላልፈዋል። በድህረ ገጻቸው አማካኝነት መልእክታቸውን ያስተላለፉት ሌላው የዓለም መሪ ደግሞ የራሽያው ፕሬዝዳንት ቭላዲሚር ፑቲን ናቸው። ፑቲን ለፕሬዝዳንት ትራምፕ መልካም ጤና ተመኝተው ጥንካሬህ፣ መልካም መንፈስህና ተስፈኝነትህ ከዚህ አደገኛ በሽታ ቶሎ እንድታገግም ይረዳሃል ብለዋል በመልእክታቸው ከ291 ሺህ በላይ የቫይረሱ ተጠቂዎች በሚገኙባት የጀርመን ቻንስለር አንጄላ ማርኬል በቃል አቀባያቸው አማካኝነት ባወጡት መግለጫም ለዶናልድ ና ሜላኒያ መልካም እመኝላቸዋለሁ ከኮሮና ቫይረስ ቶሎ አገግመው ወደ ሙሉ ጤንነታቸው እንደሚመለሱም ተስፋ አለኝ ብለዋል። መስከረም አጋማሽ ላይ ከባህሬን ና ከተባበሩት አረብ ኤምሬትስ ጋር የሰላም ስምምነት ለመፈራረም ከፕሬዝዳንት ትራምፕ ጋር ተገናኝተው የነበሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትናሁም እንዲሁም ፕሬዝዳንት ትራምፕ በፍጥነት እንዲያገግሙ የሚገልጽ መልእክታቸውን አስተላልፈዋል። ከሀገር መሪዎች በተጨማሪ በቴክሳስ የዲሞክራቲክ ፓርቲን ወክለው የኮንግረስ አባል የሆኑት ጃኩዊን ካስትሮ በበኩላቸው ፕሬዝዳንቱ በኮሮና ቫይረስ መያዛቸው አሳሳቢ ነው ሲሉ በትዊተር ገጻቸው አስፍረዋል። ይሄ የፕሬዝዳንቱ የጤና ጉዳይ ብቻ ሳይሆን የሀገሪቱ ደህንነት ጉዳይ ነው ብለዋል ካስትሮ። በአፍጋኒስታን የብሔራዊ መግባባት መማክርት ጉባኤ ሰብሳቢ የሆኑት አብዱላህ አብዱላህም የአሜሪካው ፕሬዝዳንትና ባለቤታቸው በፍጥነት እንዲሻላቸው በትዊተር ገጻቸው ሊያሰፈሩ ሲሆን የአሜሪካ ሕዝብ ይህን ወረርሽኝ በአሸናፊነት እንዲያልፉት እመኛለሁ ሲሉ አክለዋል። ፕሬዝዳንት ትራምፕን በተደጋጋሚ በመንቀፍ የሚታወቁት የሲቪል መብት አቀንቃኙ ጄሲ ጃክሰንን ጨምሮ ሌሎች ተቺዎቻቸውን በትዊተር መልእክቶቻቸውን አስተላልፈዋል። ጄሲ ጃክሰን በመልእክታቸው ፕሬዚዳንቱና ቀዳማዊት እመቤት የዚህ በሽታ አስከፊ ገጽታ እንዳይደርስባቸውና በቶሎ እንዲያገግሙ እንጸልያለን። በየትኛውም ሃይማኖትም ሆነ የፖለቲካ አመለካከት ውስጥ ብንሆን በሚሊዮኖች የሚቆጠሩ ሰዎች በዚህ በሽታ ተጠቅተዋልና ሁላችንም ልንጸልይ ይገባል ብለዋል።